በአማራ ክልል ያለውን የኢንቨስትመንት እንቅስቃሴ በተመለከተ ባሳለፍነው ሳምንት መጨረሻ በባህር ዳር ከተማ የጋራ ውይይት ተደርጓል። ያነጋገርናቸው አንዳንድ ባለ ሀብቶች እንዳሉት ቀደም ሲል ከነበረው አኳያ ሲታይ ለባለሀብቶች እየተደረገ ያለው ድጋፍ በጥሩ የሚታይ ነው። በደብረ ማርቆስ ከተማ የግሬስ ብስኩት ፋብሪካ ስራ አስኪያጅ አቶ ኃይለ ሚካኤል ተሰማ፣ ያየናቸው ለውጦች አሉ እንደ ድርጅት ግሬስ ብስኩት ፋብሪካ ከዚህ በፊት በተለይ የወርኪንግ ካፒታል እጥረት የነበረበት አጋጣሚዎች ነበሩ። ከባንኮችም ብድር ያለማግኘት ችግሮች ነበሩ። መፍትሄ እንድናገኝ አድርገውናል። ይሁን እንጂ ባለሀብቱ እንደሚሉት በመሬት አሰጣጥ በኩል ያለው ችግር አሁንም ፈተና እንደሆነባቸው ይናገራሉ። በግራናይት ለመሰማራት የመሬት ጥያቄ ጠይቀናል። የፋብሪካውን ለመትከያ ቦታ ስጡን በምንልበት ጊዜ ግን ምንም ነገር እስካሁን ድረስ የተተገበረ ነገር የለም። ይህም ነገር ከስምንት ወር በፊት እስካሁን ደስም የሚጠባብ መሬት አስተዳደር ያለው ድክመት አለ። እሱ አሁንም ቶሎ የማይሰራውን አካል እርምጃ የመውሰድ የአማራ ክልል ኢንዱስትሪና ኢንቨስትመንት ቢሮ ኃላፊ አቶ ግርማ የሽጠላ እንደሚሉት ክልሉ በርካታ የልማት አቅምና ሀብት ቢኖረውም ባለፉት አመታት ፈቃድ ከወሰዱ አስራ ሰባት ሺህ ያህል ባለ ሀብቶች መካከል ወደ ስራ የገቡት ጥቂቶቹ ናቸው። በባለፉት ረጅም አመታት በተደረገ ጥረት አስራ ሰባት ሺህ ያህል አልሚዎች ፈቃድ አውጥተው ተመዝግበዋል። ከእነዚህ ውስጥ ግን ወደ ተጨባጭ ልማት የገቡት 3690 አካባቢ ብቻ ናቸው። 3690 ውንም በኢኮኖሚ ሴክተር እና በልማት መጠናቸው ስንመለከታቸው ይሄንን ክልል የሚመጥን የከፍተኛ ኢንዱስትሪ የመካከለኛ ኢንዱስትሪ መስፋፋት ገና ብዙ ማነቆ ያለበት መሆኑን ያመላክታል። አልሚዎች በሙሉ አቅማቸው ወደ ስራ መግባት ባለመቻላቸው የተፈለገውን ያህል የስራ አጥ ቁጥር መቀነስ እንዳልተቻለ ማብራር ተዋል። የፈጠሩት የስራ እድል የፈጠሩት ገበያ በእጅጉ በኢኮኖሚ ውስጥ ድርሻችን ቀንሶ እንመለከታለን። ሀብቱ እያለ ለብዙ ልማቶች የተመቸ አካባቢ ሆኖ እያለ በአልሚዎች በሚገባ ወደ ልማት አለመግባት ምክንያት ክልሉ ተጠቃሚ አይደለም። ባለሀብቱን ለመሳብ ብዙ ጥረቶች መደረጋቸውንና ውጤትም እየተገኘ ቢሆንም አሁንም ባለሀብቱን የሚያንገላቱና ኃላፊነታቸውን በአግባቡ የማይወጡ ኃላፊዎች መኖራቸውን ደግሞ የአማራ ክልል ርዕሰ መስተዳድር አቶ አገኘው ተሻገር ገልጸዋል። በእነዚህ ላይ እርምጃ ይወሰዳልም ነው ያሉት። ሲሬስ የቢሮክራሲ ችግር አለ። ይህ መታረም አለበት። ይህን ያደርጉ ሰራተኞች ላይ እርምጃ መውሰድ አለበት። ይህ በሚያደርጉ አመራሮች ላይ ማስተካከያ መውሰድ አለ። ይሄ ብቻ አይደለም። ሳይፈርም ሳይወስን ሊወጣ የሚፈልግ አመራር ብዙ ነው። ፊርማ ወረቀት ላይ መፈረም ማይፈልግ መወሰን ማይፈልግ አመራር ብዙ ነው። የሰው እያለመፈረሙ ጥሩ ነው፣ ግን አመራር አይሁን ወይ ሌላ ስራ ነው መስራት ያለበት። ሳይወስ እንዴት ነው መሪው? ፊርማ ፈርማችሁ ማታውቁ ከንቲቫዎች፣ ፊርማ ፈርማችሁ ማታውቁ መምሪያ ኃላፊዎች፣ ፊርማ ፈርማችሁ ማታውቁ ቢሮ ኃላፊዎች እንዳላችሁ ሪፖርት ይደርሰኛል። ከዚህ ችግራችሁ ውጡ። ከዚህ ችግር ማትወጡ ኃላፊነት መልቀቅ ነው። በባለ ሀብቱ በኩል ያለውን ያልተገባ ያሉትን አካሄድም አቶ አገኘው ተችተዋል። ማሰሩ ባለ ሀብት ደግሞ አላችሁ። በባለ ሀብት የምትታወቁ ቦታ ጥራችሁ እድሜ ልካችሁ የምትኖሩ ከባለስልጣን ጋር ተጠግታችሁ የምታስፈራሩ ወደ ዞን ስትሄዱ በክልሉ አመራር የምታስፈራሩ፣ ከፌዴራል ስትመጡ በፌዴራል አመራር የምትፎክሩ አላችሁ። እናንተ ከዚህ ተግባራችሁ መቆም አለ ያልተገባ ነገር የምታደርጉ ኃላፊዎች መታረም አለበ መሬት ተቀበላችሁ ለረዥም ጊዜ ማታለሙ አላቸው። ኦኬ ማታለሙ ከሆነ አስረክቡን። ኃላፊነታቸውን የማይወጡ የመንግስት አመራሮች እንዳሉ ሁሉ ለልማት በወሰዱት መሬት ላይ ጎጆ ቀልሰው የሚኖሩ የልማት እንቅፋት ባለሀብቶች መኖራቸውን የሚያምኑት የግሬስ ብስኩት ፋብሪካ ስራ አስኪያጅ አቶ ኃይለ ሚካኤል፣ በሁለቱም ላይ እርምጃ መወሰድ ያስፈልጋል ብለዋል አንዳንድ ለሀብቶችም ችግር እንዳለብን እናምናለን። ጥያቄ የለውም። ትንሽ ነጎጆ ቀልሰን ፋብሪካውንም ሆነ ሌላውን ሳናካሄድ የምንቀመጥበት ሁኔታዎች እየተፈጠሩ እንዳሉ እናያለን። አንድ አመት ተብሎ ከሆነ በአንድ አመት ውስጥ ትግበራ የማይገባ ችግሮችን በማየት ችግሮቹ እውነታ እውነታ ካላቸው እሱን መቀበል ያስፈልጋል። ችግሮቹ እውነታ ከሌላቸው ግን በሚወሰደው እርምጃ በመንጠቅም ኢብን መውሰድ የሚገባውን እርምጃ መንግስት መውሰዱን ምንም ጥያቄ የለውም። ሰሞኑን በተካሄደው የውይይት መድረክ ላይ ባለሀብቶች፣ ከፍተኛ የመንግስት ባለስልጣናትና ሌሎችም ባለድርሻ አካላት ተገኝተዋል። አለምነ መኮንን ለዶች ቬሌ ራዲዮ ባህር ዳር